ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ግንቦት 8 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳኒት ፍስሀዬንን የጠየቅናቸው የጤና ስርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም ያሉ የሕክምና ባለሙያዎች አዲስ ሥራ የማቆም አድማ መጀመራቸው ታወቀ። እስካሁን ባለው ሁኔታ አድማ እስከ መቼ እንደሆነ በውል የታወቀ ነገር የለውም፣ ግን ጥያቄዎቻችን እስከሚመለሱልን ድረስ ብለን የጀመድ ዶክተር ሀገሩ በቅ ዘለቀ በተቃውሞ ላይ ካሉት ወጣት ሐኪሞች አንዱ ነው። እኛ እንደ ማህበር የስራ ማቆም አድማ በሀኪሞች መደረግ የለበትም አይደረግምም ነው የምንለው። የማኅበራችንም መቼም ቢሆን የስራ ማቆም አድማን አይደግፍም አያደርግም። የኢትዮጵያ ህክምና ማህበር ፕሬዚደንት ዶክተር ገመች ስማሞናቸው የሰማችኋቸው በመጽሔት ዘገባ ይዘናል ሁለቱንም ያካተተ የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። ካርቱም ውስጥ ትላንት ከጸጥታ ኃይሎች ጋር በተካሄደ ግጭት ቢያንስ ስምንት ሰዎች ከቆሰሉ በኋላ የሱዳን ገዢ ወታደራዊ ካውንስል ከሲቪል የተቃውሞ መሪዎች ጋር ሲካሄድ የቆየውን ንግግር አቋርጧል። በተኩሱ ምክንያት ድርድሩ ለሰባ ሁለት ሰዓታት ይቋረጣል ሲሉ ጄኔራል አብደል ፋታህ አል ቡርሃኒ ዛሬ አስታውቀዋል። ግጭቱ የተነሳው ተቃዋሚዎቹ በመዲናይቱ ዋና መንገዶች ላይ የተከሏቸውን መሰናክሎች አናነሳም በማለታቸው ነው በማለት ተጠያቂ አድርገዋቸዋል። ሊዛ ምንዋቅ መስኡልየትና አማም አላህ ወሻዕብና በአምላክ በሕዝባችን በወታደራዊ ኀይላችንና በአብዮታችን ፊት የሚከተሉትን ውሳኔዎች የማሳለፍ ኃላፊነት አለብን። በድርድሩ ለመቀጠል የሚያስችል የተሻለ ሁኔታ ለመፍጠር እንድንችል የመቀመጥ አድማ በሚካሄድበት ቀጠና ያሉት መሰናክሎች እስኪነሱ በነዳጅ ዘይትና አስፈላጊ በሆኑ አቅርቦቶች እጥረት ለተሰቃየችው አገር አቅርቦት እንዲኖር ለማስቻል የባቡድ የባቡር ሐዲዱን እንዲከፈት ማድረግ ነው። መሰናክሎቹ ባለፈው ወር የተተከሉት ተቃዋሚዎቹ የመቀመጥ አድማ ባደረጉበት ወቅት ነው። ተቃውሞው ከሰላማዊ ሰልፍ አድጎ የረጅም ጊዜ አምባገነን መሪ የነበሩትን ዑመር አልበሽርን ከስልጣን ወደ ማስወገድ ደረሰ። ወታደራዊ ኃይል የባሽርን የ30 ዓመታት አገዛዝን ያከተመው እንደ አውሮፓ አቆጣጠር ባለፈው ሚያዝያ 11 ቀን ቢሆንም ስልጣኑን ለሲቪል መንግስት ማስረከብ አለበት በሚል የመቀመጡ አድማ እንደቀጠለ ነው። መሰናክሎቹም አልተነሱም። ይህ በእንዲህ እንዳለ እዚያ ዋና ከተማይቱ ካርቱም ውስጥ የመዝጊያ መንገድ መዝጊያ መሰናክሎች የጠብ መንስኤ ሆነዋል። በመሰናክሎቹ ምክንያት በተቃዋሚዎቹ መካከል ጭቅጭቅ፣ መጫጫህ፣ መደባደብ እንደነበር ተገልጿል። መሰናክሎቹ የተሰሩት በአለቶችና በተጠማዘዙ ብረቶች ሲሆን ዓላማው በወታደራዊ መሪዎቹ ላይ ጫና ለማሳደር እንደነበር ተገልጿል። አሁን ግን የጠብ ምንጭና የግጭት ኢላማ መሆናቸው ነው እየተነገረ ያለው። የከትናንት በስቲያው ሰኞ ማታ በሰባት ሰዎች ላይ ተኩስ ተከፍቶ አራቱ እንደሞቱ ሐኪሞች ተናግረዋል። ተኩሱን የከፈቱት የመንግሥት ደጋፊ የሆኑ ፈጥኖ ደራሽ ታጣቂዎች ናቸው ሲሉ የተቃዋሚዎቹ መሪዎች ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሲጠበቅ የቆየውን የኢሚግሬሽን እቅድ ሀሳባቸውን ዛሬ ያስታውቃሉ ተብሎ ይጠበቃል። የእሳቸው እቅድ ከቤተሰብ ማገናኘትና ከሰብአዊ መለኪያዎች የራቀ ይሆናል ተብሏል። አንድ ከፍተኛ የዋይት ሐውስ ባለስልጣን ዛሬ ለጋዜጠኞች በሰጡት መግለጫ የትራምፕ የኢሚግሬሽን እቅድ ከፍተኛ ትምህርትና ክህሎት ባላቸው ላይ እንደሚያተኩር አስገንዝበዋል። የትራምፕ እቅድ ግሪን ካርድ የተባለውን ለህጋዊ ፍልሰተኞች የሚሰጠው የነዋሪነት ፈቃድ ብዛት በአመት 1.1 ሚሊዮን ይሆናል። ይሁንና ትኩረቱ ተቀይሮ ቀዳሚነት የሚሰጠው ከፍተኛ ትምህርትና ክህሎት ላላቸው እንጂ ለቤተሰብ ማገናኘትና ለሰብአዊ ጉዳይ አይሆንም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ እና በሌሎችም አካባቢዎች ከሚገኙ የንግድ ተቋማት በመቶ ሚሊዮን ዶላሮች የሚገመት ገንዘብ ለመስረቅ የሚያስችል የሶፍትዌር ፕሮግራም የሚጠቀም መሰረቱ ምስራቅ አውሮፓ ውስጥ የሆነ የኢንተርኔትና የኮምፒውተሮች ላይ የወንጀል መረብ ተበትኗል እየተባለ ነው። የአሁኑ የኢንተርኔት ወንጀል ቡድን የሌብነት ተግባር የከሸፈው የህግ አስከባሪ ኃይሎች በዓለም ደረጃ ባደረጉት ትብብር መሠረት መሆኑ ተገልጿል። የቡልጋሪያ፣ የጆርጂያ፣ የካዛክስታን፣ የሞልዶቫ፣ የሩሲያ የዩክሬንና የዩክሬን የሳይበር ሌቦች መረብ ጎዝኒም የተባለውን ፕሮግራም ተጠቅመው አብዛኞቹ በአሜሪካና በአውሮፓ ከሚገኙ ባንኮችና የንግድ ተቋማት ከ41 ሺህ በላይ ከሆኑ ሰዎች ገንዘብ ለመስረቅ መጠቀማቸው ተዘግቧል። ቦይንግ 737 ማክስ 8 ጄቶች ብዙ ሕይወት ያጠፉ ሁለት አደጋዎችን ካደረሱ በኋላም መስሪያ ቤታቸው የበረራ ደህንነት ማረጋገጫ መስጠቱ ትክክል ነበር ሲሉ የዩናይትድ ስቴትስ ኤቪየሽን ተጠባባቂ አስተዳዳሪ ዛሬ ተከላክለዋል። የሪቻርድ ግሪን ዘገባለ ትዝታ በላቸው ታቀርበዋለች። የተከበራችሁ አድማጮች ዘገባ እየተጠናቀረ ነው፣ እንዳለቀ እናቀርብላችኋለን። በዜናው ውስጥ ወደ ተከታዩ ዜና እናልፋለን። በመካከለኛው ምስራቅ ውጥረት በሰፈነበት በአሁኑ ወቅት ኢራን በወታደራዊ እርምጃ ብትወስድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን አያስደስትም ሲሉ ዛሬ ቃል አቀባያቸው ተናግረዋል። አንድ የኢራን ዲፕሎማት ግን ኢራን ራሷን የመከላከል መብት እንዳላት ገልጸው የማጥቃቱን ጉዳይ አቃለዋል። ኢራን የባህር ውስጥ ለአንድነት ትራምፕ ይፈልጋሉ ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ዛሬ ማለዳ ለጋዜጠኞች ተናግረዋል። እስላማዊቷ ሪፑብሊክ የምትወስደውን ማንኛውንም አይነት የማጥቃት ተግባርን ይቃወማሉ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ፖሊሲያቸውን በሚመለከት በአስተዳደራቸው ውስጥ ንትርክ የለም ብለዋል። ከኢራን ጋር ስለተፈጠረው ውጥረት ደግሞ ኢራን በቅርቡ ለመነጋገር እንደምትፈልግ እርግጠኛ ነኝ ይላሉ። ትራምፕ ይህን ያሉት በዋሽንግተን ፖስትና በኒውዮርክ ታይምስ ጋዜጦች ለዘገቦች ምላሽ ነው። በአስተዳደራቸው ውስጥ ኢራን የአሜሪካ ኃይሎችን ለማጥቃት እርምጃ እየወሰደች ነው የሚሉና የኢራን እንቅስቃሴዎች ዩናይትድ ስቴትስ በሷ ላይ የምትወስዳቸው እርምጃዎችን ለመከላከል ነው በሚሉት ሌሎች ባለስልጣኖች መካከል የአመለካከት ግጭት እንዳለ ጋዜጦቹ ዘግበው ነበር። የተለያዩ አመለካከቶች ይቀርባሉ። በመጨረሻ የምወስነው እኔ ነኝ ሲሉ ትራምፕ በትዊተር ገልጸዋል። የየመን መንግስትን የሚደግፈው በሳዑዲ አረቢያ የሚመራው የጥምረት ኃይል ዛሬ ዋና ከተማይቱ ሰንዓ ላይ ተከታታይ የአየር ድብደባዎች ማካሄዱ ታውቋል። ቢያንስ ስድስት ሰዎች መገደላቸው ተዘግበዋል። በአየር ድብደባው በከተማይቱ ውስጥ በርካታ ቤቶች መውደማቸው ተገልጿል። ሰንአል አምስት ዓመታት ያህል በኢራን በሚደገፉት ሁጤ አማጽያን ቁጥጥር ስር ቆይታለች። የዛሬው የአየር ድብደባ የተካሄደው በሳዑዲ አረቢያ የከርሰ ምድር ዘይት መተላለፊያ ቱቦ ላይ በተፈጸመው የድሮን ጥቃት የሁጤ አማጽያን ኃላፊነት ከወሰዱ ከጥቂት ቀናት በኋላ ነው። የሳዑዲ ምክትል የመከላከያ ሚኒስትር ካሊድ ቢን ሳልማን በነዳጅ ዘይት መተላለፊያ ቱቦ ላይ የተካሄደውን ጥቃት የያዘችው ያዘዘችው ኢራን ናት ሲሉ ከሰዋል። የአሸባሪነት ተግባርም ነው ሲሉም ወንጅለዋል። በመጨረሻም ሁቴ አማጽያን ወታደራዊ ኃይላቸውን ወሳኝ ከሆነችው የቀይ ባህር ወደብ ሆዴዳ እንዳንቀሳቀሱ የመን ያሉት የተባበሩት መንግሥታት ድርጅት ልዑክ ገልጸዋል። በሀገሪቱ ለአራት ዓመታት ያህል ሲካሄድ የቆየውን ውጊያ ወደ ማርገብ የሚያመራ አዎንታዊ እርምጃ ተደርጎ ታይቷል። ወታደራዊ ኃይልን ለማንቀሳቀስ ባለፈው ታህሳስ ወር ስቶክሆልም በተደረገው ንግግር ስምምነት ላይ ተደርሶ ነበር። ሆኖም ሲጓተት ቆይቷል። የመጀመሪያው ወታደራዊ ኃይልን የማንቀሳቀስ ደረጃ በቅዳሜና ማክሰኞ መካከል ተካሂዷል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ግንቦት 8 2011 ዓ ም ምሽት ፕሮግራም ነው እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለኢትዮጵያ እሱ ትልቅ ቪዥናችንን የሚለጥጥ ነው ዝም ብለን የኢትዮጵያን ችግር ይሄ ክልላዊ ሁሉን ነገር ጭቅጭቁን ትተን ወደ ሌላ እንድናስብ የሚያደርገን ስለሆነ ጥሩ ነው በመሰረቱ ዶክተር ብሩክ ላቀው የናሳ ሳይንቲስት ናቸው ይዘናቸዋል እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ። ለኢትዮጵያ እሱ ትልቅ ክቡራትና ክቡራን አድማጮች በምሽቱ ዝግጅታችን በባህልና ማኅበረሰብ ክፍለ ጊዜም የታዛ መጽሔት መራሄ አርታያንንም ይዘናል። ሌሎችም ዝርዝር ያሉ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የጠየቅናቸው የጤና ስርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም በሚል የሕክምና ባለሙያዎች አዲስ ዙር የስራ ማቆም አድማ መጀመራቸው ታውቋል። ቪኦኤ በጥቁር አንበሳ ሆስፒታል የተመደቡ ወደ ሁለት መቶ የሚሆኑ እጩ ህክምና እጩ የህክምና ባለሙያዎች አድማ ላይ መሆናቸውን ሰምቷል። ይህ በእንዲህ እንዳለ የኢትዮጵያ የህክምና ማህበር የጤና ባለሙያዎችን የሥራ ማቆም ጥሪ እንደሚታወቅ አስታውቋል። ዝርዝሩን ሀብታሙ ስዩም ያስደምጠናል። ቁጥራቸው ወደ ሁለት መቶ የሚጠጉ በጥቁር አንበሳ ሆስፒታል የተመደቡ እጩ ሐኪሞች ሌላ ዙር አድማ መጀመራቸው ተሰምተዋል። የሆስፒታሉ አስተዳደር እስካሁን ድረስ በአድማው ሰበብ የደረሰ የሥራ መስተጓጎል የለም ቢልም አድማው በሆስፒታሉ አሰራር ላይ ጫና እንዳሳደረ ከእጩ ሐኪሞች መካከል አንዱ የሆኑት ዶክተር አገሩ ዘለቀ ይናገራሉ። እንግዲህ ጥቁር አንበሳ ውስጥ የድንገተኛ ክፍሎች አብዛኛውን ቦታ ላይ ተሸፍነዋል። ግን አብዛኛውን አሁን በጣም የመጉላላቶች ነገር አሉ። በሽተኛ እየተንገላታ ነው ያለው ምክንያቱም ተመላላሽ ሕክምና ክፍል አሁን ማንም እየሰራ አይደለም። ብዙ ቦታ ለምሳሌ በሽተኞች ተኝተው የሚታከሙባቸው አካባቢዎች ላይ እንደ ትርፍ ሰዓት ስራ ወይም እንደ ዲዩቲ ማለት ነው፣ አንድ ሰው ሁለት ሰው ነው ተመድቦ እየሰራ ያለው። እነሱም ድንገተኛ ለሆኑ ነገሮች ብቻ ፈጣን መፍትሄ ለመስጠት ነው እንጂ መደበኛ የሆነውን ስራ ለመስራት አይደለም አሁን ያሉበት ሁኔታ። ምክንያቱም ከትናንትና ጀምሮ እንደነገርኩ ብረ ምረቃ ሐኪሞችም አድማ መምጣታቸው ይታወቃል። በዚህ የተነሳ ሆስፒታል ውስጥ በጣም ብዙ ችግር እንደሚከሰት ከጥቂት ሳምንታት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ቁጥራቸው ሶስት ሺህ የሚሆን የህክምና ባለሙያዎች መወያየታቸው ይታወሳል። ያ ውይይት የጠየቅናቸው ጥያቄዎችን ለመመለስ ተስኖታል። አሁንም ጥቂት የማይባሉ ጥያቄዎቻችን መልስ ያሻሉ የሚሉት የህክምና ባለሙያዎች ለሌላ ዙር አድማ እንደተነሱ ዶክተር አገሩ ዘለቀ ይናገራሉ። ብዙ ሐኪም አስቦ ነበረው በጣም ብዙ ጥያቄዎቻችን ይመለሱልናል ብለን ተስፋ አድርገን ነበረ ግን ያ ሳይሆን ቀርቶ እንደውም የህክምና ባለሙያውን እና ይህም ህክምናውን ራሱ ሴቱን የሚያወርድ ነገር ነው። እዛ ሰንቀን የወጣ ነው በዛ ብዙዎቻችን ያው ከፍቶናል በጣም ዲሳፖይንትድ ሆነናል። ከሁለት ቀን በኋላ የመጨረሻ አመት የህክምና ተማሪዎች አድማ መጣን ማለት ነው። ያው ሁለተኛ ሳምንታችን አሁን ተስራ ለበታችን ከሀምሳ ስምንት አመታት በላይ የህክምና ባለሙያዎችን ጥቅም ለማስጠበቅ ሲጥር ስለመባጀቱ መባጀቱ የሚነገርለትን የኢትዮጵያ የህክምና ማህበር የሚመሩት ዶክተር ገመች ይስማሙ ግን የተጠራውን አድማ ይቃውማሉ። አሁን እንደምንሰማው በሶሻል ሚዲያም እንደሚወራው በአካልም እንዳየ ነው በጥቁር አንበሳ ሆስፒታል ያሉ የስፔሻላይዜሽን ተማሪዎች የስራ ማቆም አድማን ከትላንትና ጀምረው አድርገዋል። ነው እኛ እንደ ማህበር የስራ ማቆም አድማ በሀኪሞች መደረግ የለበትም አይደረግምም ነው የምንለው። የማህበራችንም መቼም ቢሆን የስራ ማቆም አድማን አይደግፍም አያደርግም ነው። ይህም የማናደርግበት ዋናው ምክንያት ደግሞ ያሉ አዋጆች ስላሉ፣ ከልካይ አዋጆች ስላሉ ወይም ደንቦች ስላሉ ወይም ቅጣት ስላለ ሳይሆን የምንመራው ከደንብ እና አዋጅ በላይ በሆነው የህሊና ህግ ስለሆነ ህሊናው ለማንም ሀኪም በሽተኛን ጥሎ እንዲሄድ አይፈቅድልንም ስለዚህ እኛ አልጠራንም ከጠሩት ሰዎች ጋርም ግንኙነት የለንም ማኅበራቸው ከወራት በፊት ጀምሮ ከመንግስት ጋር ምክክር ሲያደርግ እንደነበረ የሚያነሱት ዶክተር ገመቺስ በጤና ባለሙያዎች የሚነሱ ጥያቄዎች ተገቢ መሆናቸውን ሆኖም በአድማው መንገድ ጉዳዩ እልባት ያገኛል ብለው እንደማያምኑ ይናገራሉ። ከአራት ሺህ በላይ የህክምና ባለሙያዎችን ያቀፈው ማኅበሩ በጤናው ዘርፍ ያሉ ችግሮች እንዲቀረፉ ደጋግሞ መጠየቁን እንደሚቀጥልም ያውሳሉ። የህክምና ትምህርት ጥራት በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየቀነሰ መምጣቱን ጥናቶች አሳይቷል። ይሄን ነገር በተመለከተ መፍትሄ መወሰድ እንዳለበት ስንነጋገር ነበር። መፍትሄ እርምጃዎችንም ስወስድ ነበር። መንግስት ግን ደግሞ እነዚህ መፍትሄ እርምጃዎች በቂ አይደሉም ገና ተጠንቶ መስተካከል አለበት ደግሞ የምንላቸው ነገሮች ነበሩ። የጤና አገልግሎቱን በተመለከተ ሆስፒታሎች በየቦታው ተገንብተዋል። የሆስፒታል ቁጥሮቹ ብዙ ሆኗል። ግን የትኞቹ ሆስፒታሎች እውነት የሆስፒታል እንትንን ያሟላሉ የሚለው ነገር ሌላው ጥያቄ ነው። መንግስትም ራሱ በሚያምነው ከወከሄድን ሰላሳ እስከ አርባ በመቶዎቹ መብራትና ውሃ የላቸውም ይላል። ስለዚህ እነዚህ አይነት እንትኖች የህብረተሰቡን የጤና እንትን አያሟሉም እያን ይሄ መስተካከል አለበት ነው የመድኃኒት አቅርቦት ከጊዜ ወደ ጊዜ በጣም ችግር እየሆነ ነው። በተለይ ደግሞ በግል መድኃኒት የሚያስመጡ ድርጅቶች የውጭ ምንዛሪ ካገኙ ስምንትና ዘጠኝ ወር ሆኗቸዋል። ይሄ መስተካከል አለበት እያልን ነው። እነዚህ ትልልቅ ጥያቄዎች ናቸው። ቁጭ ብለን ነጎሼት የምናደርግባቸው የምንትን የምናደርጋቸው ነው እንደ ማህበር ስናነሳቸው የኖሩ ናቸው። አሁንም እየቀጠልንበት ያለ ነገሮች ናቸው። ተመላላሽና እዚያው ተኝተው የሚታከሙ ህሙማንን በማስተናገድ ለዓመታት በዘለቀው የጥቁር አንበሳ ሆስፒታል በተግባር ልምምድ ላይ የሚገኙት ዶክተር አገሩ ዘለቀ የሕክምና ባለሙያዎች ኑሮ በእጅጉ መፈተኑን ጠቅሰው መንግስት አፋጣኝ መላ በጅቱ ወደ ሥራ እንዲመለሱ ካላደረገ በስተቀር አድማው በቅርቡ ያከትማል ብለው እንደማያስቡ ይናገራሉ። እንግዲህ ጥቃውን ባለው ሁኔታ አድማው እስከ መቼ እንደሆነ በሁሌ የታወቀ ነገር የለውም። ግን ጥያቄዎቻችን እስከሚመለሱልን ድረስ ብለን የጨመርነ በተቻለ መጠን ጥያቄዎቻችን ቶሎ ተመልሰውልን እኛም የምንወደውም ሙያችንን እና የምናከብራቸውን ፔሽንቶቻችንን ተመልሰ እንድናክን ቢሆን ደስ ይለናል። ለዚህም ለመንግስት ሪ ማቅረብ እንፈልጋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የመጽሔት ዘገባዎች ይቀጥላሉ። አቃቤ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ ኃላፊዎችና ሠራተኞች ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። ችሎት ላይ ያልተገኙ ተከሳሾች መጥሪያ እንዲደርሳቸው በድጋሚ ትዕዛዝ ወጥቷል። የተሳሳተ ዜና አቅርበዋል የተባሉ የሚዲያ ተቋማት ተጠሪዎች በከባድ ተግሳጽ መታለፋቸው ታውቋል። ፍርድ ቤቱ ዋናውን ጉዳይ ለማየት ቀጠሮ ቆርጠዋል። ዝርዝሩን መለስካቸው አማይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በአቃቤ ሕግ በከባድ የሙስና ወንጀል ክስ የተመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሠራተኞች ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገለጸ። ፍርድ ቤቱ የሁለቱን ወገን ክርክሮች ከአገሪቱ ሕጎች አኳያ መዝኖ ብይኑን እንደሰጠ በችሎቱ አብራርተዋል። ፍርድ ቤቱ ሁለቱም ወገን ያቀረቧቸውን ክርክሮች በማስታወስ ተከሳሾች የዋስ መብታቸው በሕገ መንግሥቱና በሌሎች ሕጎች የተከበረ መሆኑን ጠቅሰው የተከራከሩ ቢሆንም አቃቢ ሕግ ባቀረበው ክስ መሠረት ተከሳሾቹ ቢፈረድባቸው ከሰባት እስከ አሥራ አምስት ዓመት ቅጣት ሊጣልባቸው እንደሚችል ፍርድ ቤቱ አመልክቷል። ይህ ደግሞ የተከሳሾቹን የዋስትና መብት የሚያግድ የሕግ ክልከላ ያለ በመሆኑ ጥያቄያቸውን ውድቅ እንዳደረገው አትቷል። በሌላ በኩል ደግሞ ከዚህ በቀደመው ችሎት ፍርድ ቤት ያልቀረቡት የብሔራዊ መረጃና ደህንነት ኤጀንሲ የቀድሞው ዲሬክተር ጀኔራል አቶ ጌታቸው አሰፋ፣ አቶ አጽበሀ ግደይ፣ አቶ አሰፋ በላይና አቶ ሺሻይ ልዑልን በተመለከተ ፍርድ ቤቱ መጥሪያ እንዲደርሳቸው የወጣው ትእዛዝ አቃቢ ሕግ እንዳልደረሰው አስታውቆ ስለነበረ ይኸው የመጥሪያ ትእዛዝ ወጥቶ ፌዴራል ፖሊስ ለተከሳሾች እንዲያደርስ አቃቢ ሕግም ይህን እንዲከታተል ፍርድ ቤቱ አዘዋል። ፍርድ ቤቱ በሰጠው ሌላ ትእዛዝ እንዳመለከተው አቃቢ ሕግ በማስረጃነት አቀርባለሁ ያለውን ሲዲ ለተከሳሾች ሁሉ ሊደርስ በሚችል መጠን ቅጂውን አራብቶ እንዲያቀርብ ብሏል። በተጨማሪም ሀያ አንደኛ ተከሳሽ አቶ ሰይፈ በላይ ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ አቃቢ ሕግ አስተያየቱን እንዲሰጥ ታዘዋል። ተከሳሾች በበኩላቸው አቃቢ ሕግ ለቆጠራቸው የሰው ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄ ምላሻቸውን እንዲያቀርቡ ፍርድ ቤቱ ትእዛዝ ሰጥቷል። ፍርድ ቤቱ በዚህ ችሎት ከተመለከታቸው ጉዳዮች አንዱ ጠቅላይ አቃቤ ሕግ በድረገጹ ባወጣውና ሁለት የመገናኛ ብዙሃን ተቋማት ባሰራጩት ዜና ፍርድ ቤቱ ያላለውን ብላችኋል በሚል የሚመለከታቸውን ኃላፊዎች ጠይቋል። በዚሁ መሠረት የጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱኑ ከፋና ኮርፖሬት፣ አቶ አወል አበራ ከሸገር አንድ መቶ ሁለት ነጥብ አንድ ሬዲዮ የዜናና ፕሮግራም ዋና ሥራ አስኪያጅ አቶ እሸት አሰፋ ፍርድ ቤት ቀርበው ለተፈጸመው ስህተት ማብራሪያ እንዲሰጡ ተጠይቀዋል። ተፈጸመ የተባለው ስህተት ችሎት ያልቀረቡ የአቃቤ ሕግ ተከሳሾች መጥሪያ እንዲደርሳቸው ፍርድ ቤቱ ትእዛዝ ሰጥቶ ሳለ በአቃቤ ሕግ ድረገጽም ሆነ በሁለቱ የመገናኛ ብዙሃን ተቋማት ተከሳሾቹ ታስረው እንዲቀርቡ ፍርድ ቤት አዘዋል መባሉ ነው። ፍርድ ቤቱ እንዲህ ያለ ስህተት እንዳይደገም ሲል ተጠያቂዎቹን በብርቱ ተግሳጽ አልፏቸዋል። ፍርድ ቤቱ የተያዘውን ጉዳይ ለማየት ለግድሞት 16 ቀን 2011 ዓ ም ቀጠሮ ቆርጧል መለስ ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቸውን ለዘገባው እናመሰግናለን በግጭት ምክንያት ከኦሮሚያና ከቤኒሻንጉል ክልል አዋሳኝ ወረዳዎች የተፈናቀሉ ሰዎች ወደየቀድሞው መኖሪያቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽፈት ቤት አስታውቋል። የማቋቋሚያና በግጭቱ ወቅት የተፈጠረውን ጉዳት የማከምና የማሻር ስራ በቀጣይነት እንደሚከናወን ጽፈት ቤቱ የጽህፈት ቤቱ ኃላፊ አቶ ተሾመ ደሳለኝ ለቪኦኤ ተናግረዋል። ናኮር መልካ ዝርዝር አለው አቶ ገለታ ታው አንጻራዊ ሰላም በመስፈኑ ወደ ቤኒሻንጉል ጉሙዝ የአሶ ወረዳ መመለሳቸውን ለቪኦኤ ተናግረዋል። በግጭቱ ወቅት የደረሰባቸው የንብረት ውድመት ከፍተኛ መሆኑን ጠቅሰው መንግስት እንዲያቋቁማቸው ጠይቀዋል።

የማለስ በሬ ከዚህ መንግስት ድጋፍ ይጠብቃል። አሁንም በቁጥጥር ስር ያልዋሉ የግጭቱ ጠንሳሶችና ተዋናዮች ስላሉ እነዚህን ሰዎች በመያዝ መንግስት የሕግ የበላይነትን ማስከበር አለበት ሲሉም ተናግረዋል። ከአምስት ቤተሰባቸው ጋር በሃሮሊሙ መጠለያ መቆየታቸውን ያስታወሱት አቶ ደረጀ ሙለታ ትናንት ወደ ያሶ መመለሳቸውን ጠቅሰው መንግስት እንዲያሟላላቸው የሚፈልጉትን ይገልጻሉ። የእኛ የተፈለቀሉትን እዚህ ጋር ያለው ከርባ ቀበሌ ነው ነዋሪነት የዚህ ነው። ግን አሁን ምንም ነገር የሚገኙት ነገር የለም። በያ ብቻ ነው እንጂ ልብስ የለም ምናምን ቃ የለም። እንደዚህ ተቸግረ ነው እኛ እዚህ ጋር የመጣሁትን ቤሬ እዚህ ነው የጠፋሁትን ቤቱ ራሱ የለም። ልብስና የህፃናት ምግብ እንደሌላቸው የተናገሩት ወይዘሮ በሸ ኃይሉ ከአልሚ ምግብ በተጨማሪ ወቅቱ የምህር እርሻ የሚሰሩበት መሆኑን ጠቅሰው ለግብርና ስራ የሚውሉ ግብዓቶች እንዲሰጧቸው አመልክተዋል። ልጃቸው ህፃን መሰረት ዳኖም በበኩሏ በሚቀጥለው ዓመት ያቋረጠችውን የአራተኛ ክፍል ትምህርቷን ለመቀጠል ፍላጎት እንዳላት ገልጻ ተከታዩም ብላለች። ከሚንበሩ ሰዲ ፋጋቡ ወደ ትምህርት ቤት ተመልሼ መማር እፈልጋለሁ ከቤኒሻንጉል ጉሙዝ ተወላጅ ጓደኞቼ ጋር ተመልሼ መማር እፈልጋለሁ። አብረን ተምረን ትልቅ ቦታ መድረስ እፈልጋለሁ። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱን ተግባር በተመለከተ ለቪኦኤ ማብራሪያ ሰጥተዋል። ኦሮሚያ ውስጥ እየኖሩ ማህበራዊ ኢኮኖሚ ህይወታቸው ቤንሻንጉል ላይ የተመሰረተ በግጭቱ ተጎጂ ወደ ሀምሳ አምስት ሺህ ቤተሰቦች ናቸው። አርባ አምስት ሺህ በላይ ደግሞ ከቤንሻንጉል ውስጥ ነው የተፈናቀለው። ሀምሳ አምስት ሺህ አካባቢ የሚሆን ከአስተዳደሪ ወሰን ኦሮሚያ ውስጥ ነው የተፈናቀሉት። በተለይ ሀምሳ አምስት ሺህ የምንለው በምስራቅ ወለጋ በአምስት ወረዳዎች በስድስት ወረዳ አካባቢ የሚሆነው ወደ ቄው ተመልሶ የተለመደ ኑሮውን ጀምሯል። የነበረውም ሰላም በቦታው እየተመለሰ ነው። ጥቂት ብቻ ትራንስፖርት እየጠበቀ ሊገባ እየተዘጋጀ ነው። ምስራቅ ወለጋ ላይ ሌቀዱለቻ ወረዳ ውስጥ ሲኖሩ የነበሩት አንድ መቶ ሀምሳ አራት የጉሙዝ ቤተሰቦች እነዚህም እንመልሶ በማቋቋም ወደ ሌቀዱለቻ ወደ ነበሩበት ቄያቸው ተመልሶ አዲስ ቤት ተሰርቶ የፈረሰው ቤት ተጠግኖ ሙሉ በሙሉ ወደ ቀያቸው ተመልሰዋል። በመመለስ ላይ ከሚገኙ ተፈናቃዮች የሚነሱ ጥያቄዎች ላይም እንዲህ ብለዋል። ሰላምና ደህንነቱ ተጠብቆ ቤት የተቃጠለባቸው መስኮትና በር የተነቀለባቸውን ጥናት በማድረግ ከተለያዩ ለጋሽ አካላት ጋር በመገናኘት ከፌዴራል መንግሥት ጋር በመቀናኘት ድጋፍ እንዲሰጣቸው ዝግጅት እየተደረገ ነው። የነበረው ሰላምና ልማት የነበረው የእለት ተዕለት ኑሯቸው ለማስቀጠል ጥረቱ ቀጥሏል ማለት ነው። በቀጣይነት የሰላም እሴት ግንባታዎች ይሰራሉ። የሰላም ምክር ቤት ከቤንሻንጉል ክልል ጋር የሆነው በየቀበሌ በቤተሰብ እስከ ጎጥ ተወርዶ ለሰላምና ልማት አስተዋጽኦ በሚያደርጉበት ደረጃ እቅድ ወጥቶ በዝግጅት ገብተናል። የማቋቋም የሪሃቢሊቴሽን ስራ ብዙ ሰው ተቋስሏል። የተቋሰለውን ማህበረሰብ ቁስሉን የማዳን ስራ የማገገም ስራ ግን በየደረጃው ከባለድርሻ አካላት ጋር የሆነው በቅንጅት ሁለቱም ክልሎች በርብርብ ከፍተኛ ስራ እየሰሩ ነው። ወደ ቀያቸው የሚመለሱ አርሶ አደሮች ስራቸውን እንዲጀምሩ ግባቶች ለማሟላት ከግብርና ቢሮ አመራሮች ጋር ውይይት እናደርጋለን ብለዋል። በሃሮሊሙና ያሶ መካከል እየተሰራ ነው ያሉትን ጥርጊያ መንገድ በአበይትነት በማንሳት የሁለቱን ክልሎች አዋሳኝ ወረዳዎች በልማት የሚያስተሳስሩ የመሰረተ ልማት አውታሮች ይሰራሉ ሲሉ ለቪኦኤ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅና ምዕራብ ወለጋ ዞኖች ውስጥ ተጠልለው ከነበሩ 82800 በላይ ዜጎች 66600 የሚበልጡ ወደ መኖሪያ ቀያቸው ተመልሰዋል ሲሉ የኦሮሚያ የዜና ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለሀገር ውስጡ ዜና ዘጋቢ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ተናግረዋል። ተጠልለውበት ከነበሩት 51 መጠለያ ጣቢያዎች ውስጥ 45ቱ ሙሉ በሙሉ መዘጋታቸውንም ጨምረው ለኤፍቢሲ ገልጸዋል። የሁለቱ ክልል አመራሮች ባለፈው ወር በአሶሳ ባካሄዱት ውይይት የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ እንደሚሰሩ ማስታወቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ተያሶ አመሰግናለሁ። ናኮርን ለያሶ ዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ቦይንግ 737 ማክስ 8 ጀቶች ብዙ ሕይወት ያጠፉ ሁለት አደጋዎችን ካደረሱ በኋላም መሥሪያ ቤታቸው የበረራ ደህንነት ማረጋገጫ መስጠቱ ትክክል ነበር ሲሉ የዩናይትድ ስቴትስ አቪዬሽን ተጠባባቂ አስተዳዳሪ ዛሬ ተከላክለዋል። የሪቻርድ ግሪን ዘገባ አለ። ትዝታ በላቸው ታቀርበዋለች። በዩናይትድ ስቴትስ የተወካዮች ምክር ቤት የትራንስፖርት ኮሚቴ ፊት ቀርበው ዛሬ ቃላቸውን የሰጡ የፌዴራል አቪዬሽን አስተዳደር ምክትል ኃላፊ ዳንኤል ኤልወል መስሪያ ቤታቸው የማብቃት ማረጋገጫ የሰጣቸውና በአይሮፕላን አምራቹ ኩባንያ ውስጥ የሚሰሩ ፈታሾች ስራቸውን የሚያከናውኑት እስ የሚያከናውኑት እርሳቸው በዘረጉትና በሚመሩት አሰራር እንደሆነ ተናግረዋል። ያ አሰራር ደግሞ ጥሩና አስተማማኝ ነው ብለዋል። ተጠባባቂ አስተዳዳሪው ጠንካራና የነቃ የጥቅም ግጭቶችና አላስፈላጊ ጫናዎችን መከላከል የሚችል አሰራር እንዳለን አምናለሁ። ይሁን እንጂ በመስሪያ ቤቱ ታማኝነት ላይ ጥርጣሬ እንዳላቸው የገለጹ የትራንስፖርት ኮሚቴው አባላት የሆኑ ዴሞክራቶች ቅሬታ አሰምተዋል። የኢለኖዩ ዴሞክራት እንደራሴ ዳንኤል ሊፕሲንግ አንዱ ናቸው። በእርግጥ ይህ የህግ ወይም የፍርድ ሂደት አይደለም። ከጄቶቹ መውደቅ ጋር የተያያዘው ምርመራና የማክስ የይለፍ ማረጋገጫ ጉዳይ ገና ጅምር ላይ ያለ መሆኑንም አውቃለሁ። ይሁን እንጂ ስለ ጄቶቹ ደህንነት የተሰጠውን ማረጋገጫ አስመልክቶ እስካሁን የሰማነው ግን ችግር ያለበት ነው። የፌዴራሉ አቪዬሽን አስተዳደርና የአምራቾቹ ቀዳሚ መርህ መሆን ያለበት ደህንነት እንጂ ከፍተኛ ዋጋ ያለውን አውሮፕላን በፍጥነት ሰርቶ ማውጣት አይደለም። በአምስት ወራት ልዩነት ኢንዶኔዥያና ኢትዮጵያ ውስጥ የወደቁት ሁለት ቦይንግ 737 ማክስ ኤይት ጄቶች የ346 ሰዎችን ህይወት ቀስፈዋል። ሁለቱም አይሮፕላኖች አየር ላይ ሳሉ ወደፊት የሚገፏቸውና አፍንጫዎቻቸውን ቁልቁል የሚገፉ መሳሪያዎች የተገጠሙላቸው እንደነበሩ ተገልጿል። ሁለቱም ጄቶች ላይ የተሳሳቱ መረጃዎችን ያነበቡ መረጃዎች ቁልቁል ሲገፏቸው አብራሪዎቹ መልሰው ወደ አየር ለማንሳት ሲታገሉ እንደነበር የሚጠቁሙ እንቅስቃሴዎች ተመዝግበዋል። አብራሪዎቹ ያ ግፊት ሰጪ መሳሪያ ጀቶቻቸው ላይ መገጠሙን እንደማያውቁና የበረራ መምሪያውም በቂ ማብራሪያ እንዳልነበረው ተገልጿል። ያ ሥርዓት ባብራሪዎች መመሪያዎችና በበረራም ሰነዶች ውስጥ በተሻለ ግልጽነትና ዝርዝር መቀመጥ እንደነበረበት የፌዴራሉ ሲቪል አቪዬሽን ተጠባባቂ አስተዳዳሪ ዳንኤል ኤልወል አምነዋል። የዩናይትድ ስቴትስ የፍትህ መስሪያ ቤት በቦይንግ ኩባንያ ላይ የወንጀል ምርመራ የከፈተ ሲሆን የተወካዮች ምክር ቤቱ ደግሞ በኩባንያውና በፌደራሉ የቁጥጥር ባለስልጣናት መካከል ያለውን ግንኙነት እየፈተሸ ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሦስት ሰዓት ተኩል ሆኗል አዲስ አበባ ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኦዲዮናው እና ቪኦኤ ዶት ኦን ዶት ኤምኦቢአይ ላይም ልታዳምጡን ትችላላችሁ። ከአፕ ስቶርና ከፕሌይ ስቶር የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ ብላቸው ነች። የዜናና የትንታኔው ክፍለ ጊዜ ተጠናቋል። የዋናው ወደ ተከታዩ የምሽት ስርጭት ከማለፋችን በፊት የሰዓቱን አርእስተ ዜና እናሰማቸዋለን። ካርቱም ውስጥ ትላንት ከጸጥታ ኃይሎች ጋር በተካሄደ ግጭት ቢያንስ ስምንት ሰዎች ከቆሰሉ በኋላ የሱዳን ገዢ ወታደራዊ ካውንስል ከሲቪል የተቃውሞ መሪዎች ጋር ሲያካሄድ የቆየውን ንግግር አቋርጧል። በተኩሱ ምክንያት ድርድሩ ለሰባ ሁለት ሰዓታት ተቋርጧል ሲሉ ጄኔራል አብደል ፋታህ አልቡርሃን ዛሬ አስታውቀዋል። ካርቱም ውስጥ እንደ አውሮፓ አቆጣጠር ካለፈው ሚያዝያ 6 ቀን አንስቶ በብዙ ሺህ የሚቆጠሩ ሱዳናውያን የተቃውሞ ሰልፈኞች በመዲናይቱ የተከሏቸው የመንገድ መዝጊያ መሰናክሎች የጠብ መንስኤ ሆነዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሲጠበቅ የቆየውን የኢሚግሬሽን እቅድ ሀሳባቸውን ዛሬ ያስታውቃሉ ተብሎ ይጠበቃል። የእሳቸው እቅድ ከቤተሰብ ማገናኘትና ከሰብአዊ መለኪያዎች የራቅ ይሆናል ተብለዋል። አንድ ከፍተኛ የወት ሀውስ ባለሥልጣን ዛሬ ለጋዜጠኞች በሰጡት መግለጫ የትራምፕ የኢሚግሬሽን እቅድ ከፍተኛ ትምህርትና ክህሎት ባላቸው ላይ እንደሚያተኩር አስገንዝበዋል። በዩናይትድ ስቴትስና በሌሎችም አካባቢዎች ከሚገኙ የንግድ ተቋማት በ100 ሚሊዮን ዶላር የሚገመት ገንዘብ ለመስረቅ የሚያስችል የሶፍትዌር ፕሮግራም የሚጠቀም ዋናው መሰረቱ ምስራቅ አውሮፓ የሆነው የሳይበር የወንጀል መረብ እንደተበተነ ታውቋል። አመሰግናለሁ አዳነች። ለአርዕስተ ዜናው የምሽቱን ስርጭት እያስተናገድን ያለነው አዳነች ፍስሐዬና ሰሎሞን አባተነን። ወደ ሁለተኛው አጋማሽ ዝግጅቶች ከማለፋችን በፊት የፕሮዲውሰር ግብዣ አለን። ግርማ ተፈራ ይህም አለለካ ግርማ ተፈራ ይህም አለለካ። እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላልፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ግንቦት 8 2011 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። 9 ሰዓት ከ35 እስከ 36 ደቂቃ ሆን አሁን አዲስ አበባ ላይ ወደ ተከታዩ የምሽቱ ዘገባ እናልፋለን። አሁን ደግሞ አድማጮች ወደ ኬንያ እናመራለን። ስለ ደዳብ የስደተኞች መጠለያ ቀበሌ እጣ ፈንታ ለመወሰን ከኬንያ መንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቋል። ኮሚሽነሩ ትላንት ባወጣው መግለጫ በመጠለያው ውስጥ እየኖሩ ሳለ ስደተኞቹ ዘላቂ መፍትሄ እየፈለግን መሆኑን አመልክቷል። ደዳብ የስደተኞች ሰፈር ውስጥ የሚኖሩ ስደተኞች የመጠለያው መዘጋት ወሬ በተነሳ ቁጥር በስጋት እንደሚጨነቁ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ያመለክታል። ወደ ገልሞ ዳዊት ዘገባ እንዝለቅ። ትላንት የተባበሩት መንግስታት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ በሰጠው መግለጫ በደዳብ ላሉ ስደተኞች መፍትሄ ለማፈላለግ ከኬንያ መንግስት ጋር በቅርበት እየሰራ መሆኑን ይፋ አድርጓል። ፈትያ አብድላ የዩኒሲያር ኬንያ ቅርንጫፍ ቢሮ ተወካይ ለጋዜጠኞች በሰጡት መልስ በደዳብ ላሉ ስደተኞች መፍትሄ እያፈላለግን ብለዋል። መፍትሄዎቹ የተለያዩ ናቸው። አንደኛው ስደተኞቹን በፈቃደኝነት ወደ ሀገራቸው መመለስ። በደዳብ የሚኖሩ ስደተኞች ብዙዎቹ የሶማሌ ዜጎች ናቸው። ይህ ፕሮግራም አሁንም እየሄደ ነው። በፍጹም በፈቃደኝነት ላይ የተመሰረተ ነው ሲሉም በየትኛው የሶማሌ ክፍል ሊመለሱ እንደሚፈልጉ አሳውቀውን ነው እንዲመለሱ የሚሆነው። በዚህ ዓመት ስድስት መቶ ስደተኞች በፈቃደኝነት ተመልሰዋል። ሁለተኛ በደዳብ ያሉና እስካሁን ያልተመዘገቡ ስደተኞችን ለመመዝገብ እያሰብን ነው። ሌላው ደግሞ ስደተኛ ሆነው ከአካባቢው ሕብረተሰብ ጋር በጋብቻ የተዛመዱ አሉ። በቅርብ ደዳብ ሄጄ ስደተኛውና የአካባቢው ህብረተሰብ እንዴት አብሮ እንደሚኖሩ ታዝቤያለሁ በጣም ነው ተደጋግፈው እየኖሩ ያሉት ተጋብተዋል ተዋልደዋል ልጆቻቸው 18 ዓመት ሲሞላቸው ምንድን ነው የሚደረገው አንዱ ጥያቄ ይሄ ነው ሌላው ደግሞ እነኚህን ስደተኞች ወደ ካኩማ ማዛወር ነው ይህም በፈቃደኝነት ላይ የተመሰረተ ነው የሚሆነው ምክንያቱም ዩኤንኤችሲአር በካኩማ ቢሮ አለው ስደተኞችንም የሚረዳበት ፕሮግራም አለው። እንደ አውሮፓውያን አቆጣጠር በ1992 የሶማሌ ስደተኞችን ለማስጠለል የተቋቋመው የደዳብ ካምፕ ለ29 ዓመታት በቦታው ቆይቷል። በመጠለያ ለሚኖሩ የሰብዓዊ ድጋፍ የሚያቀርቡ የተባበሩት መንግስታት የስደተኞች ጉዳይ ቢሮ እንደሚለው ዛሬም በካምፑ ከተለያዩ ሀገሮች የተውጣጡ ከ28 ሺህ በላይ ስደተኞች ይገኛሉ። ነገር ግን ካምፑን የሚያስተዳድረው የኬንያ መንግስት ደዳብ ለአገር የደህንነት ስጋት ነው ሲል ከአንዴም ሁለቴ ሊዘጋ ውሳኔ ያሳልፈዋል። በቅርቡም መጋቢት ሃያ አንድ 2011 ዓ ም የቶምሰን ሮይተርስ የዜና ወኪል ከዩንችሲያር አገኘው ብሎ ባሰራጨው ዜና የኬንያ መንግሥት አሁንም ደዳብ ለአገሬ ደህንነት አስጊ ነው ሲል በዚህ ዓመት አጋማሽ እንዲዘጋ ውሳኔ ያሳልፈዋል ብለዋል። በደዳብ ያሉ የኢትዮጵያ ስደተኞች ተወካዮች እንደሚሉት በካምፑ ከ10 ሺህ በላይ ትውልድ ኢትዮጵያውያን ስደተኞች ይገኛሉ። ከድራሚድ ለ12 ዓመታት በደዳብ ኖረዋል። በአሁኑ ሰዓት እውነቱ በየጊዜው ነው ይሄ ነገር የተባለ ያለው። ባለፈው እለት አመት ነው አንድ አመት በፊት እንደዚህ ተብለን ነበረ። ከስድስት ወር በፊት ተነሱ ተብሎን የተነሱት ወደ ካልቢያ የሚባል ቦታ ሄደዋሉ። ወደ ካኩማ ኤሪያ ነው እዛ ሄደዋሉ እና የተቀራ ነው እዚሁ አለን። እንደገና በሰሞኑ ደግሞ እንደዛው በስድስት ወር ውስጥ ኦገስት ባለው ጊዜ ውስጥ ሪፊጂ እንዲነሳ የሚል መግለጫ ውስጥ የኬንያ መንግስት፣ በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በሽብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው። ያው ግማሹ በቃ የምናደርገው ነገር አናቅም። በይርጊጥ ለምን ትል በየጊዜው ነው ይሄ ነገር የተከሰተ ያለው። አሁኑ ግን የመጨረሻ ስቴፕ ነው። አሁን ይነሱልኝ ብለዋል እና ኬንያ መንግስት የት እንደሚያደርገን፣ የት እንደመወስደን እንጃ። ግማሹ ደግሞ የት የሚሄድ ወደ ሌላ ሀገር መሄድ አስበን ግን አንዳንድ ሰው ልጅ አለው ምን ያለው እንግዲህ ግራ ገብቶት የሚሆነውን እየጠበቅን ነው። ውሳኔ ለማስተላለፍ የኬንያ መንግስት ወይም ድጋፍ ስጪ ድርጅቶች ስደተኞችን እያወያዩ ይሆን? ከድር ይመልሳል። እንግዲህ በመሪዎች በኩል ደርሶናል። እኛን ሪፍጂን ምንም የሚያማክሩ ነገር የለም። በእርግጥ የእኛ መሪዎች የሚባሉት እንትኖች ቴክሲን መሪዎች የተለያዩ እነሱ ሰብስቦ ማለት ነው ቁርጡን እንደቆረጠ ነው ለዩንሻ ራሱ እንደ ዱቢዳን የተነገረው ከዛ በኋላ ውሳኔ ውሳኔ ነው እና ሊነሳልኝ ይገባል የሚል ቁርጥ እንትን ያስተላለፈው ማለት ነው። በስብሰባት ተነግረዋል ይሄ ነገር። ከዛ በኋላ ግን ምን እንደሚሆን ወይ መቼ መቼ የተባለበት ጊዜ እስከ ኦገስት የሚለው ነው። ከዛ በኋላ ምን እንደሚሆን እንግዲህ ቁጭ ብለን የጠበቅነ ያለ ነው። ከድር እንደነገረኝ ከሶስት ወንድሞቹ እና ሁለት ከእህቶቹ ልጆች ጋር ነው ደዳቢፎ በሚባል ቦታ የተጠለሉት። ኤጀንሲ ወዴት እንደሚወስደን ጠብቀና ያለ ነው። ምክንያቱም ይሄ ቦታ አይሆንም፣ ተነሱ ሲባል ማነሳት ነው ግን ያው ግማሹ ደግሞ ይሄን የማይደግፍም አለ። በብዛት ልጆች ያላቸው አሉ እና ይህ በጣም አስቸጋሪ ሁኔታ ነው። ግን ለማንኛውም ፈጣሪ እንዴት እንደሚያደርገን ያው ማየት ነው እንጂ እኛ አቅም የለን። አምስት ሰዎች ነን ብያለሁ። እንዴት እንደሚያደርጉን በኤጀንሲ በኩል የጠበቅኩ ነው። ከዚህ ውጭ የሚያደርገው አቅምም የለኝም። የት የሚሄደው ነገር ምስስፈትያ የኬንያ መንግስት በስድስት ወር ዕዳ መዘጋት አለበት የሚለውን መረጃ አስመልክተው በሰጡት መልስ ድርጅታቸው አሁንም ከሀገሩ መንግስት ጋር በቅርበት እየተነጋገረ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አድማጮች፣ አሁን ባህልና ማህበረሰብ ይቀርባል። ታዛ አዲስ አበባ ላይ የምትታተም በሥነ በስነ ጽሑፍና በባህል ላይ የምታተኩር መጽሔት ናት። የምሽቱ የባህልና ማኅበረሰብ ውይይት ትኩረት አደረግናት። የመጽሔቷ ምራሔ አርታኢያን የአዲስ አበባ ዩኒቨርሲቲው የጋዜጠኛነትና ኮሚኒኬሽንስ ትምህርት ቤት ዲን ኃላፊ፣ ጋዜጠኛና ደራሲም ናቸው ረዳት ፕሮፌሰር መኩሪያ መካሻ እንዲሁም ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ናቸው። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበዳ አወያይቷቸዋል። አሉላ የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል። የታዛ መጽሔት መራሄ አርታዬዎች ረዳት ፕሮፌሰር መኩሪያ መካሻ እና አቶ አለማየሁ ገብረ ሕይወት በቅድሚያ ለጊዜያችሁ አመሰግናለሁ። ጊዜ ተሰጥቶ የተሰራባቸው መሆናቸው በሚያስታውቁ ጽሑፎች ሀያ እና ሀያ አንድ ትሞች ማሳተም ችላችኋል። እስኪ አስተዋውቁን። ታዛ እንዴት ተጠነሰሰች? እንዴት ተወጠነች? አብሯችሁ የሚሰሩ የስራ ባልደረቦቻችሁንም ድርሻ ጭምር። አለማየሁ ከአንተ ልጀምር። እሺ፣ ሀሳቡ ምንድን ነው? የስነ ጥበብ መጽሄት ብዙ የለም። እንደውነ እኛ በምንፈልገው መንገድ አልነበረም። እና ለምንድን ነው ማይኖር እያንነጋገር ነበር። ከዛ በአጋጣሚ ደግሞ መኩሪያ ያለ ኮማይ በርጌ አንዱ በማስተዳደር ስራ ላይ ነው ያለው፣ እና ሙያውን እሱ ያስተዳድሩ ስራ አስኪያጅ እንዲሆን ይሄ ነው። በቃ አንድ የባህልና ስነ ጥበብ ላይ የሚያተኩር መጽሄት እንዴት አይኖርም? ማዘጋጀት አለብን። እኛ የምንችለውን እንችላለን። ከአቅም በላይ የሆኑ ደግሞ ብዙ ጓደኞቻችን አሉ። በመስኩ የተሰማሩ ብዙ ሰዎች እናውቃለን። ወዳጆቻችን አሉ። ና መስራት አለብን ለን የጀምር ነው። ስንጀምረው የታሰበው ጊዜ ረጅም ጊዜ ወሰደ፣ ዝግጅቱ ማለት ነው። ከጀመርነው በኋላ ግን እንዳይቋረጥ ለማድረግ ነው የሞከርነው። በእውነቱ በሂደቱ ላይ ብዙ ሰዎች ተባብረው ነው ያለው እውነት የአሜሪካን ሀገርም የሚኖሩ ፕሮፌሰር ጌታቸው ኃይል ያሉ ሀገር ውስጥም ደግሞ አዲስ ዩኒቨርሲቲ ምሁራን በተለያየ ሙያ መስክ የተሰማሩ በተለያዩ ዩኒቨርሲቲዎች ያሉ ባለሙያዎች እነሱም አምነውበት እየጻፉ እየጻፉ ሲሄዱ ተነባቢነቱም እየጨመረ የኛም የሙያ እርካታ ከስራው እርካታ እያገኘንበት መጣን። እና ጥሩ ነው የሚል ገብረ መልስ የምናገኘው ነገር እያበረታታ መጥና፣ አስቸጋሪም ከባድም ቢሆን በዚህ መንገድ እስካሁን ድረስ እንግዲህ ለሀያ አውራት ሄዷል። አሁን የሚቀጥለው ሀያ አንደኛው እየተዘጋጀ ነው ምናልባት በሁለት ሳምንት ሶስት ሳምንት ግሩም፣ አመሰግናለሁ አለማየሁ። አምደኞቻችሁ በራሳቸው ታዋቂዎች ናቸው። ፕሮፌሰር ጌታቸው ኃይሌን አለማየሁ ጠቅሰዋል። ተባባሪ ፕሮፌሰር አቦናሽ አሻግሬ፣ ፕሮፌሰር ሽብሩ ተድላ፣ ዶክተር ባይለየኝ ጣሰው በየተሰማሩበት የሙያ መስክ እስከ ዛሬም በሰሯቸው ዳጎስ ያሉ ስራዎች የሚታወቁ ናቸው። በስነ ጽሁፍ ስራዎቻቸው የሚታወቁ በርካቶች አሉበት። ዝርዝሮቹን ሙሉን አልተወጣሁም። አቶ መኩሪያ ወደ አንተ ልሻገር። አንተስ አጀማመራችሁን የመጣችሁበት መንገድ እስኪ መልከት አይደለን እንግዲህ አጀማመራችን ልክ ቅድም አሌክስ እንዳለው ነው። አንድ አምስት አመት ያህል ወደ ኋላ ይሄዳል እና ለመጀመር ብዙ ነገሮችን ማሰብ ነበረብን። ሁለተኛው ነገር ደግሞ የሀገራችን ሁኔታ በጣም ያሳስበን ነበረ። ምክንያቱም ያለው ትውልድ ምን ያህል ባህሉን ያውቃል፣ ምን ያህል ስነ ጥበቡን ያውቃል? የጥያቄዎች በአእምሯችን በጣም ይመላለሱ ነበረ እና የሀገሪቷም ወደፊት መጻይ ሁኔታ ስጋት ውስጥ የነበረበት ጊዜ እና እንደው በአብዛኛው መንግስት ትኩረት ያደረገው ዝም ብሎ ፎቅ የመገንባት መንገድ የመስራት ህንጻ የማሳየት ጉዳይ ነበረ እና የሰውን አእምሮ የመለወጥ ታሪክ እንዲያውቅ ስነ ጥበብን አፕሪሽየት እንዲያደርግ የማድረግ ሁኔታ ስላልነበረ እስቲ ለምን በዚህ በኩል አንገባም እና አንድ እንደው የባህል የሥነ ጥበብ መጽሔት አናዘጋጅም በሚል ነው የተጀመረው። ይኸው እንግዲህ እንደምታየው አንድ ሁለት ዓመት ሊሞላን ነው። በዚህ ላይ እያዘጋጀን ነው እና መጽሔት ሲዘጋጅ እንደምታውቀው እውቀት፣ ልምድ ያላቸው የተሻሉ ሰዎች ደግሞ ይህንን የባህል እና የሥነ ጥበብ ጉዳዮችን ሊያነሱ የሚችሉ ሰዎችን ማሰባሰብ ያስፈልግ ነበረ እና ቅድምም አንተ እንዳልከው እንደነ ፕሮፌሰር ጌታቸው ኃይሌ አይነት ሌሎችም ቅድም ያልተጠቀሱት በመምህርነት ደረጃ ያሉ እዛም እናንተ ጋር አሜሪካ ነገር የሚጽፉ ፊደል ሸቱ የመሳሰሉ ሰዎችን ማሰባሰብ ነበረብን። ያ ጊዜ ፋይቶብናል። ሌላው እንደምታውቀው መጽሔትን ጋዜጣን መጀመር ኢትዮጵያ ውስጥ እጅግ በጣም አስቸጋሪ ስለነበረ እንዴት እንጀምር እንዴት ስርጭቱን እናካሄድ የህትመት ዋጋውን እንዴት እናደርግ ማስታወቂያው እንዴት ይሁን እንደዚህ የመሳሰሉ ነገሮች በጣም አስጨናቂ ነበሩ ግን በብዙ ፀሐፍት እርዳታና እንደዚሁም ደግሞ መጽሔቷን በሚወዱ ሰዎች ማስታወቂያም እያገኘን እስካሁን ድረስ ለመቀጠል ችለናል መልካም አጀማመራችሁና መንገዳችሁን ካየን ዘለቄታውን የሚመለከቱ ይልቁንም ደግሞ የሙሉ ጊዜ ስራ ያላችሁ ሰዎች በዚህ መልኩ እንዲህ በርከት ያሉ ርዕሰ ጉዳዮችን የሚዳስስ መጽሔት ለረጅም ጊዜ ማዘጋጀት ያለበትን ፈተና የሚመለከተውን ወደኋላ እናነሳሳለን። እስኪ ወደ ይዘቱ እንግባ። ስነ ጥበብ፣ ፖለቲካ፣ ፍልስፍና፣ ቀልዳቀልድ ለዛዎችም የታከሉበት ደርዘ ብዙ ነው መጽሄታችሁ። ምናልባት የጸሐፊዎቻችሁም መሰረቶች ለዚህ ደግፈው ሊሆን ይችላል። በፖለቲካ ባህላችን ላይ ብንወያይስ ይላል አንድሩስ አንቀጻችሁ። መገዳደል የፖለቲካ ባህላችን አካል የሚል ሌላ ጥያቄ አዘል የምታነሱበት አለ። በፖለቲካ ላይ ብቻ ደጋግማቸው የጻፏቸኋቸውን እርሶች አያለሁኝ። የማይነካ በሚመስልበት ጊዜ ጭምር ነው የተጻፉትና ከለውጡ ቀደም ያለ ይመስለኛል። ከቅርብ ጊዜው ለውጥ ፖለቲካን ገፋ አድርጎ፣ ነገር ግን መወያየትን በሚጋብዝ ደርዝ የተጻፉ ጽሑፎችን ተመልክቻለሁ። እስኪ እንነጋገር። በዚህን ያህል ጥልቀት ገፋ አድርጎ መጻፍስ እንደምን ተቻለ? በዋናነትስ ማን ነው አንባቢያቸው? አለማየሁ፣ እሺ እንግዲህ መጽሔቱ እንዳየኸው እንደ ሞቶ ምንድን ነው መርህ ያደረግ ነው ታሪኩን ምንጩንና ባህሉን የማያውቅ ሕዝብ ስር እንደሌለው ዛፍ ነው የሚለውን የማርክስ ጋርቬን አፍሪካን አሜሪካዊ ማርክስ ጋርቬን የጠቀስ ነው። ምክንያቱም ቅድም መኩሪያ እንደጠቀሰው ኢትዮጵያ አንድ ወቅት ላይ በጣም አውደ ጨለማ ይሄን ያለ የሚመስል ስሜት ነበር እና ለምንድን ነው ይሄ ነገር የራሳችንን ታሪክን ካላወቅ ምንጭን መነሻህን ካላወቅ መድረሻህን ማታወቅ የሚባላል ና ይሄን መነሻ አድርገን የጀመርነው እንዳውም ስንጀምረው ትልቁ እንደ ከቨር ስቶሪ አድርገን የጀመርነው እኛ ባህል ስንል የፖለቲካ ባህል አለ። ፖለቲካን እኛ ስለ አንድ ፓርቲ ወይም ስለ አንድ አገዛዝ ስለምን ሳይሆን የመነጋገርን የአስተዳደር ስርዓትን የአስተዳደር ባህልን እንዴት ነው የምናየው? የፖለቲካ ባህላችን የመገዳደል ነው፣ የመነጋገር አይደለም። ለምንድን ነው የመገዳደል ባህል የሆነ እና እንዳልከው ቀደም አድርገን ነው የጀመርነው ይሄን ነገር። ከለውጡ በፊት ነው። አንዳንድ ሰዎች እንዳውም ትንሽ የተዳፍራቸው አይመስላቸውም ሁሉ ለማለት ብሏል። ይሄ ከዚህ በላይ የሀገር ጉዳይ የለም እና የፖለቲካ ጉዳይ ለምንድን ነው የመነጋገር ባህል የሌለ ነው? ስለዚህ ነው ከደቂቀ ስፋን እስከ ዳግማዊ ቴዎድሮስ እስከዛ፣ እስከ አጼ ኃይለ ሥላሴ፣ ደርግ፣ በሂደቱ ያለፉትን ሜይሶንን፣ የኢህአፓን፣ ህወሀትን የሰሩትን እና ያጠፉትን ጥፋት አንዳንዴ ደግሞ ምኞታቸውን እና መጨረሻው ምን ሆነ የሚለውን ነገር ለማሳየት ነው የሞከርነው እና ባልሳሳት ስድስት ተከታታይ ክፍል በዚህ መንገድ አስኬድ እና እንደውም የውይይት ፕሮግራም ነበር። ፖለቲከኞችም ዩኒቨርሲቲ ምሁራንም እንዲሳተፉበት የማድረግ አንድ ጽሑፍ ላይ በተከታታይ እንሄድና አንድ የውይይት ፕሮግራም እናዘጋጃለን። ለምሳሌ መንግስቱ ለማ ጽሑፎች ከሄዱ በኋላ መድረክ አዘጋጀ እና በሳቸው ዙሪያ ተወያየን። ተማሪዎቻቸውን፣ አጋሮቻቸውን፣ የስራ ባልደረቦቻቸውን ሰብስበ ሁለተኛው ላይ ነበርና የሚተባበረ ሰው ግን ትንሽ ሆነው አገኘነው። እንግዲህ ያኔ ወቅቱ ሊሆን ይችላል አላቅም ግን መነጋገር አለብን መወያየት አለብን የሚል ነው አንዱ መንፈሱ። ስነ ጥበብን ይዘን በስነ ጥበብ መስክ ያለው ይኖራል ድርሰት አለ ፊልም አለ ቲያትር፣ ሙዚቃ ይኖርና ከቱሪዝም አንጻር ባህልን ማስተዋወቅና አንዳንድ አካባቢ ለምሳሌ ዜ ማለት ስንጀምር ሃይማኖታዊ እንዳይሆን ነው በሃይማኖት ውስጥ ያለ ቅርስ ባህል አለ እና ያለን ይሄ ደግሞ በክርስትና ብሰሰን በእስልምና ሃይማኖት ውስጥ ያሉ ነገሮችን እንዳስሳለን። ወደ ምዕራብ ኢትዮጵያም ሄደን አንዳንድ አካባቢዎችን ባህላቸውን ለማስተዋወቅ እንሞክራለን። ከዚህ በፊት ብዙ እድል ያላገኙ የሚባሉት በጥናት ላይ በተለይ ዶክተር ባይ ጣሰው ብዙ የጻፉ ሥራቸውን አካባቢ ብናይ ተረቶችን እና የነሱን ባህል ይዞ የሚሄዱ ናቸው ና ያልታወቁትን የማስተዋወቅ ስራ የምንሰራለን። ምክንያቱም የምንፈልጋት ኢትዮጵያ የምናያት በዚህ መንገድ ሲሆን ነው ብለን የሁላችንም ኢትዮጵያ የምትሆነው የሁላችንንም ባህል የሁላችንንም እምነት አስተሳሰብ መያዝ ስትችል ነው የሚል ነው ይህን መንገድ ከታዛ መጽሔት መራሃ አርታዒያን ከአዲስ አበባ ዩኒቨርሲቲው የጋዜጠኛነትና ኮሚኒኬሽንስ ትምህርት ቤት ኃላፊ ወይም ዲን እንዲሁም ረዳት ፕሮፌሰር መኩሪያ መካሻ እና ከገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ጋር የተጀመረው ውይይት አላበቃም። ሰፋ ያለው ክፍል ሳምንት ይቀርባል። የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰለሞን አባተ። ሚያዝያ 26 2011 ዓ ምት ዋሽንግተን ዲሲ ላይ የዲሲ ፓስፖርት ክብረ በዓል ሆኖ ሲውል በከተማይቱ ውስጥ ያሉ ኤምባሲዎች ሁሉ በሮቻቸውን ለማንም እንግዳ ክፍት አድርገው ሲያስተናግዱ፣ ሠራተኞችና አምባሳደሮች ምክትሎቻቸውና ቆንሲሎቹ ከሰው ጋር ሲነጋገሩና ሲመካከሩ፣ ሀገሮቻቸውን ሲያስተዋውቁ ውለዋል። በኢትዮጵያ ኤምባሲም የተገኘው ሰው ቁጥር እጅግ የበዛ ነበር። ከዓለም ዙሪያ ዋሽንግተን ዲሲ የሚገኙም ኢትዮጵያውያኑ የዩናይትድ ስቴትስ የኤሮኖቲክስና የጠፈር ኤጀንሲውን ናሳ ሳይንቲስት ዶክተር ብሩክ ላቀው አንዱ ነበሩ። ዶክተር ብሩክ በማርስ ኪሪዮዚቲ ተልእኮ፣ በሳትርን ካሲኒ ተልእኮ፣ በጁፒተር ሉሲ ተልእኮ ላይ ቁልፍ ቦታ ካላቸው የናሳ ሳይንቲስቶች አንዱ ሲሆኑ በጎዳርድ የምርምር ማዕከል የፀሐይ ምህዋር ምርምር ክፍል ምክትል ዳይሬክተርም ናቸው። ከአምባሳደር ፍጹም አረጋ ጋር ሲጨዋወቱ አገኘዋቸውና አነጋገርኳቸው። በቅድሚያ ዶክተር ብሮክ ላቀው ለዚህ ቃለምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም አመሰግናለሁ እድሉ ስለተሰጠኝ። በቅርቡ ወደ ኢትዮጵያ ሄደው ነበረ። አንድ ስድስት ሰባት ወረ ነው እኮ ራየትኩኝ። ምን ታዘቡ ሄደው? በጣም ብዙ ለውጥ ያለበት ሁኔታ ነው ኢትዮጵያ ውስጥ ያለው ያው ዛሬም እንደምትታዘቡት ድሮ ኤምባሲው እዚህ በጣም ተቀባይ አልነበረም። ያስፈራ ነበረ ስንገባ። አሁን እንደ ቤታችን ገብተን ስለምንንቀሳቀስ ለውጡ እዚህም እያየ ነው ማለት ነው። እርስን አይነት ሰዎች እዚህ ቦታ ላይ እንደዚህ በነጻነት ማግኘት በጣም ወልካሚንግ አልነበረም፣ ተቀባይነት አልነበረው ማለት ነው። ትልቅ ለውጥ ነው እና በሳይንስ እና በኤዱኬሽን በኩል እዛም የፖሊሲ ለውጦችና የፖሊሲ ግምገማዎች እና ድራፍቶች እንዳሉ እገነዘባለሁ። እኔ እንግዲህ አስተማሪ አይደለሁም ሪሰርቸር ነኝ። ከሪሰርቸርም ደግሞ አሁን የናሳን ሚሽኖች ማኔጅ የማድረግ ላይ ነው ያለው ብዙ ስራው ላይ እና በዛ በኩል በጠፈር በኩል በተለይ ኢትዮጵያ ውስጥ እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለኢትዮጵያ እሱ ትልቅ ቪዥናችንን የሚለጥጥ ነው። ዝም ብለን የኢትዮጵያን ችግር ይሄ ክልላዊ ሁሉን ነገር ጭቅጭቁን ትተን ወደ ሌላ እንድናስብ የሚያደርገን ስለሆነ ጥሩ ነው። በመሰረቱ እናንተ ሳይንቲስቶቹ ተሳተፋላችሁ እዚህ ያላችሁ በእንደዚህ አይነት ፕሮጀክቶች ላይ በተለይ እኛ ልንረዳ ምንችለው ይመስለኛል። በፖሊሲ ደረጃ ላይ ትልልቁን በትልልቁ ደረጃ ብዙ ተመክሮ ስላለን ለመርዳት እንችላለን ይመስለኛል እና አሁን ይሄ ሀገር በጠፈር የሰፈር ምርምር ብቻ ወደ 19 ቢሊዮን ዶላርስ ነው የሚያወጣው እና ያንን ያህል አገሪቱ ዛሬ ለማውጣት አትችልም። እና ያንን ያለውን የተቆጠበ አቅም በምን መንገድ ነው የምንጠቀምበት እዛ ለመድረስ የሚለው ላይ በዛ በኩል ብዙ ነገሮች ማድረግ እንችላለን። ውይይቶች ማድረግ እንችላለን። የፖሊሲ ድራፍቱን ኮሜንት ማድረግ እንችላለን። እነዚህ እነዚህ ነገሮች በማድረግ በጣም ልንረዳ ምንችል ይመስለኛል። የኢትዮጵያ ስፔስ ሳይንስ ኢንስቲትዩት ይህችን መንኩራኩር ለማምጠቅ ሲያስብ ከእሷ ገቢም ጭምር ለማግኘት ነው። እንደው ለትርፍ ጊዜ ጉዳይ ወይም ለመመራመር ያህል ብቻ ያደረጉት አይመስለኝም። ኃላፊዎቹን ከዚህ በፊት ሳነጋግር ይህንን ይላሉና ያነሱትን የዚህ የገንዘቡን የወጪውን ጉዳይ በራሱ እንዲሸፍን የማድረግ ስራ እንግዲህ ምንድን ነው ከምዕራባውያን አገሮች ጋር በሚሰራበት ጊዜ በተለይ ከዩናይትድ ስቴትስ ጋር ወጪውን በደንብ መተመን ይቻላል። አሁን እኛ መስሪያ ቤት የመንግስት ሰራተኛ ደሞስ ሳይቀር አንድ ሚሽን ወደ ማርስ ወደ ሌላ ቦታ ሲሄድ የመንግስት ሰራተኛ ደሞዝ ሳይቀር የዛ ሚሽን ባጀት ውስጥ ይታመናል። ደንበኛውን ወጪ እናውቃለን ማለት ነው። አሁን በቻይና የሚመጠቀው እንደሰማሁት ወደ 8 ሚሊዮን ዶላር እና በእኔ ግምት ሰብስዳይዝድ ነው ማለትስ ሚሊዮኑን የቻይና መንግስት ነው። እና ይሄ እንግዲህ እርግጥ ቪዥናችንን አስተሳሰባችንን አርቀን ኢትዮጵያ እዛ ልደርስ ትችላለች የሚለውን ቪዥናችንን የሚጠቅም ሆኖ ሳለ በወጪው አንጻር ፕላን ለማድረግ ግን ግልጽ አይደለም፣ አይረዳንም ማለት በጣም ግልጽ የሆነ በደንብ ወጪው በደንብ ሲታይ ለወደፊት ፕላን ለማድረግ እና በጠቅላላው ግን የስፔስ ፕሮግራሙ መንኮራኩር መስራቱ አንደኛ ሆኖ ዋናው አላማ ግን ችሎታ ያለው ኢትዮጵያዊ ሳይንቲስቶች፣ ኢንጂነሮች በጠፈር ምርምር በኩል በጣም የሚሰሩ እነዛን ሰዎች ማፍራቱ ነው ጎል። ሃርድዌሩ አይደል፣ እነሱ ናቸው የወደፊት ኩባንያዎችን የሚመሰርቱት ስፔስ ሪሌትድ ኮሚኒኬሽን እርስ ክላይሜት ቼንጅ የአየር ብክለትን በተመለከተ የሚደረገውን ጥናት ሁሉ ያካሄዱም። ከዛ ደግሞ እየወጡ የራሳቸው ፕራይቬት ካምፓኒዎች ይሰራሉ። እነሱ ናቸው የወደፊቱን የቢዝነሱን ሞዴል የሚያስተካክሉ ብዬ እገምታለሁ። እና ይመስለኛል ያወጡት ፖሊሲ ድራፍቱን ሳየው ካፓሲቲ ቢልዲንግ የሚለው ኢምፖርታንት ነው፣ ግን በዲቴይል መገለጽ አለበት እና ወጪው ላይ በተለይ ከአሁን የኤንፋሲስ መደረጉ ይጠቅማሉ ብዬ እገምታለሁ። ዶክተር ብሩክ ላቀው መቼም ሁልጊዜ ከእኛ ጋር ነው ትርሶ ያሉት፣ በተለይ የተፈጥሮ አካባቢ ሳይንስና ህይወት ፕሮግራማችን ጠለቅ ለሰፋ ባለው ሁኔታ እንደገና እየተዋቀረ ነው ያለው። በዛም ላይ ሰፋ አድርገን ደጋግመንም ለአድማጮቻችንን ለተመልካቾቻን እንጋብዞታለን። ዝግጅቱ አሁን እየተካሄደ ነው። በኤምባሲ ወደዛ ልመልሶ ትርሶንም በጣም አመሰግናለሁ። ከሳይንስ ነኩ ንግግሬ ልውጣና ወደ ተከታዩ የተፈጥሮ አካባቢ ጉዳይ ደግሞ ልውሰዳችሁ። እጅግ የበለጸጉትና በኢንዱስትሪም የናጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪን ፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ስርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሰራ፣ እንዲቃጠል፣ እንዲቀበር፣ ወይም እንዲያው እንዲጣል ባህር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ፣ እያደፈና እየተበከለ ነው። በግሪንፒስ አባባል እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ እመለሳለሁ። አሁን ደግሞ ከመሰናባበታችን በፊት አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ70 ሳንቲም ተመንዝሯል። ዛሬ በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 27፣ ዝቅተኛው 14 ዲግሪ ሴልሺየስ ይሆናል። ዛሬ ልክ የዛሬ ባ 78 ዓመት የፋሽስት ጣሊያን ጦር አምባላጌ ላይ እጁን ሰጠ። ኦሮማይ ዛሬ የዛሬ 156 ዓመት ደግሞ አብርሃም ሊንከንን የተኩት የዩናይትድ ስቴትስ 17ተኛው ፕሬዚደንት አንድሩ ጆንሰን ከሥልጣን ተወግደው እንዲከሰሱ ወይም ኢምፒች እንዲደረጉ የቀረበባቸው የተወካዮች ምክር ቤቱ ክርክር ተቋጨ። ፕሬዚደንት ጆንሰን በአንድ ድምፅ ተረፉ። ለጠቅላላ እውቀቶ ያህል በአራት ዓመት የቴክኒክ ትምህርት ላይ ላላችሁ በዘንድሮ የቴክኖሎጂ ምጥቀትና የእድገት ፍጥነት ሦስተኛ ዓመት ላይ ስትደርሱ፣ አንደኛ ዓመት ከተማራችሁት ግማሹ ዕውቀት አርጅቶ በአዲስ ተተክቷል። ይታደስ ምርጫዎች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በዋና አዘጋጇ በትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳኒት ፍሳሀየነን አብራችሁን ስላመሻችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።